በወልዲያ ዩኒቨርሲቲ ሁለት ተማሪዎች የተገደሉበትን ግጭት ተከትሎ በጅማ ዩኒቨርሲቲ የሌሎች ክልል ተማሪዎች ግቢውን ለቀው እንዳይወጡ ጥረት ማድረጉን ዩኒቨርሲቲው ገለጠ። በቤተ ክርስቲያንና መስጊዶች ተጠልለው የሚገኙ ተማሪዎችንም ለመመለስ ውይይት እየተካሄደ መሆኑን የዩኒቨርሲቲው ፕሬዚዳንት ዶክተር ጀማል አባፊጣናቸው የተናገሩት ናኮር መልካ ዝርዝሩን ይዟል። በወልዲያ ዩኒቨርሲቲ ባለፈው ቅዳሜ የተከሰተውን የሁለት ተማሪዎች ሞት ተከትሎ ጥቃት ሊፈጽምብን ይችላል በሚል ስጋት በጅማ ዩኒቨርሲቲ የሚማሩ የሌሎች ክልል ተወላጆች ከግቢው ለመውጣት ሲሉ የክልሉ ተወላጅ ተማሪዎች እንዳስቆሟቸው ስሙን መጥቀስ ያልፈለገ አንድ ተማሪ ገልጿል። ምክንያት በእኛ ላይ ጉዳት ያደርሳሉ ብሎ እዚህ ጅማም ትልቅ ስጋት ነበረ። ስለሆነ አብዛኞች ግቢውን ለቆ ሲወጡ ነበረ። ነገር ግን እንደተፈራው አልነበረም። ጅማ ላይ የበቀልም ሆነ የሌላ ነገር አላየንም። ከዛ ደግሞ ወደ ማረጋጋት እንጂ መሄድ ያለብን ወደ አስፈላጊ ቅድ እንዳትገቡ እኛ ግቢ የከፋ ጉዳትም ማለትም በእነሱ ላይ ምንም ጉዳት እንዳይደርስ እና እንደዚያት ነገሮችም እነሱ እንደማያስተናግዱ እምነት አባቶች እና አባ ገዳዎች ጠብቆ ለዛ እንዲያሳችሩ አድርገናል። ተማሪ አሚር መሀመድ የጅማ ዩኒቨርሲቲ የተማሪዎች ሕብረት ተወካይ ነው። በዩኒቨርሲቲው ስላለው ሁኔታ እንዲህ ይገልጻል። ጀምሮ ከግቢ ለመውጣት ወይም ወደ ሌላ ቦታ ሲሆንና እዚህ ተረጋግቶ እንዲቀመጡ እንጂ እንደዛ መሳሰሉ በኋላ አንዳንድ ተማሪዎች ወይም በየተናጠሩ እየወጡ በየእምነት ቤት ውስጥ ሲጠለሉ ነበር። ስጋት ያድርባቸው የቶች አባ ገዳዎች የሀገር የአገር ሽማግሌዎችን ይዘን በየካምፓሱ ከተማሪዎች ለመሆነን ስንወያይ ነበር። ምን ያህል ተማሪዎች ይሆናሉ በአሁኑ ጊዜ በየቤተ እምነቱ ተጠልለው የሚገኙት? አብዛኛው ግቢ ቤ ቀርቷል። ማለት ስለምግብ ቤቱ ተዘዋረ ስናይ ነበር። አብዛኛው ተማሪ ግቢ አለ ነበር። ጠዋት ላይ የእምነት ቤቱ የሸሹ ተማሪዎች እንዲመለሱና ምንም ያህል ከግቢ እንዳይወጡ ጥረት ቢደረግም ቁጥራቸው በወል ያልተረጋገጠ ተማሪዎች በጅማ ከተማ ገብርኤል ቤተክርስቲያንና መስጊድ ውስጥም ተጠልለው እንደሚገኙ አሚል ተናግሯል። ከአባ ገዳዎች አገር ሽማግሌዎችና የሃይማኖት አባቶች ጋር በመሆን ተማሪዎቹ ወዳሉበት ሄደው ወደ ግቢ እንዲመለሱ ውይይት እያደረጉ መሆናቸውንም ገልጿል። የዩኒቨርሲቲው ፕሬዝዳንት ዶክተር ጀማል አባፊጣ ሰሞኑን በዩኒቨርሲቲው ስለተከሰተ ሁኔታ እንዲያብራር ተዋል ይኖራል በሚል ሊወዱ ፋሱ ተማሪዎች ነበሩ። በዚህ ጊዜ እዚህ ክልል ተማሪዎች ደግሞ ይሄ በፍጹም አይሆንም ባይሆን ይሄንን አሳዛኝ ክስተት በጋራ እንካወማለን አብረን ሆነን እንጂ እናንተማ ጥላችሁ ወቅ የዘባችሁም የእናንተን ስጋት የእናንተን ፍራቻ መቅረፍ ያለብን በፍጹም አትነኩም ብለው የመለሱበት ሁኔታ ማለት ነው። ነገር ግን የነዚህ አርአያነት ያለው ስራ የሰሩ ልጆችን ጥረት በሚያጎድፍ ሁኔታ ስጋት ተሰምቶናል ያሉ ተማሪዎች የተወሰኑ ተማሪዎችን አጣምነው ወደ ሌላ ከዩኒቨርሲቲው ወድ በመውጣት በተለያዩ የቤተ ክርስቲያን ሌላ ማካቢ የመጠለል ነገር አለ። ከጥታ አይሉም ጋር ከከተማው አስተዳደር ጋር ከሀገር ሽማግሌዎች ጋር በመቀናጀት ስንፈራ ዩኒቨርሲቲው በተለያየ ደረጃ ተማሪዎችን እያወያየ አስፈላጊ ነገር ለሚመለከተው አካል ጥያቄዎች እያቀረብን እንደሆነ ነገሮች እየተጣሩም። ሰሞኑን በወልዲያ ዩኒቨርሲቲ የተከሰተውን የሁለት ተማሪዎችን ሞት በመቃወም በአዲስ አበባ፣ አምቦ፣ ወለጋ፣ አርሲ፣ መደወላቡና ጂንካ ዩኒቨርሲቲዎች ሰላማዊ ሰልፍና የምግብ ማቆም አድማ መደረጉ ታውቋል። የኦሮሚያ ክልል ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ትናንት ለአሜሪካ ድምፅ እንዳሉት የተማሪዎችን ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር እየሰሩ መሆናቸውን ተናግረዋል። በተጨማሪም ተማሪዎቹን የገደሉ አካላት ወደ ህግ ለማቅረብ እየተሰራ ነው ብለዋል። ለአሜሪካ ድምፅ ናኮር መልካ 干部。<Hum>